ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል ስላለው ወቅታዊ ሁኔታ የተናገሩት ትናንት አራተኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ቅዱስ አቡነ መርቆሪዎስን በጎበኙበት ወቅት ነው። ጠቅላይ ሚኒስትሩ እንደ አገር መሪ ሳይሆን እንደ አንድ ዘመድ ሆነው የሄዱበት ቀለል ያለ አቀራረባቸውም የታየበት ነው የመንበረ ፓትርያርኩ ጉብኝት። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከ25 ዓመታት ቆይታ በኋላ በቅርቡ ከዩናይትድ ስቴትስ የተመለሱትን ፓትሪያርክ ሊጠይቁ ቃል ገብተው ነበር። የአገሪቱ ወቅታዊ ሁኔታ ግን ያንን ለማድረግ ጊዜ እንዳልሰጣቸውን የገለጹት፣ ከመጣን በኋላ ትንሽ ግርግር ነበርና አልሞላልኝም ና ያሉት ጠቅላይ ሚኒስትሩ ለፓትርያርኩ ይህ አገር ብዙ ቀዳዳ ነው ያለው ሲሉም ተደምጠዋል። ከዩናይትድ ስቴትስ ጉብኝት ከተመለሱ ጊዜ አንስቶ ፋታ ሳጥቷቸው የቆየው ጉዳይ በሶማሌ ክልል የተፈጠረው ግጭት መሆኑንም ጠቅላይ ሚኒስትር አብይ ዐብይ ተናግረዋል። ቤተሰብ ጥያቄ ነው የመጣሁት። ብዙ አባታችን ከአሜሪካ ስንመጣ መልሼ እንጠይቃቸው ቃል አስገብተው ነበር። ቃል ደግሞ ብርቱ ነው፣ መጠበቅም አለበት። እኔ ባለፈው ሳምንት ከመጣን ጊዜ ጀምሮ በምስራቁ ኢትዮጵያ ክፍል በነበረው ሁኔታ ያንን ለማረጋጋት የሰው ሕይወት ከጠፋው በላይ እንዳይጠፋ፣ አሁንም በችግር ላይ ያሉ ሰዎች መታገዝ እንዲችሉ፣ አካባቢ እንዲረጋጋ፣ ብዙ ጊዜን እዛ ላይ ስላጠፋው እና ላገኛቸው ስላልቻልኩ ዛሬ ፋታ ሳገኝ እሳቸውን ለማየት ለሀገር እንዲጸልዩ ለመጠየቅ ሌሎችን ጳጳሳት በቀደም የተጀመረው የእርቅ ኮንፈረንስ በአዲስ አበባ እንዳይታጠር በየክልሉ በየከተማው መሰል ፕሮግራም ተደርጎ ህዝብና ህዝብን ማስታረቅ ለሀገር መጸለይ ቤተ ክርስቲያኗ ባላት አቅም በልማትም በሰላምም በማህበራዊ ጉዳይም መንግስትን ህዝብን እንታግዝ አደራ ለማለት ነው። يا ابو النجاح